የአሜሪካ ድምጽ ሬዲዮ ጣቢያ ነው። ይቅርታ፣ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ረቡዕ የካቲት 9 2008 ዓ.ም ፕሮግራማችን ተጀምሯል። ፕሮፖዛሎቹ ታይቷል። በሁለቱም አገሮች ውይይቶች ተጀምሮበታል፣ ግን እዛ አልተጠናቀቀም። ያደመጣችሁት ስለ ታላቁ ሕዳሴ ግድብ ጥናት የኢትዮጵያ ውሃ መስኖ ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ የተናገሩትን ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከዓለም ዜናውና ከወቅታዊው የኦሮሚያ አካባቢ ቀጣይ እንቅስቃሴ የዛሬ ዘገባ ሌላ መደበኛ ዝግጅቶቻችን ኢትዮጵያውያን በአሜሪካና ዲሞክራሲ በተግባር ይሆናሉ በሁለተኛው አጋማሽ የሚቀርቡት። ጤናስትልን፣ አድማጮቻችሁ እንደምናምሽታችኋል። አስተናጋጆቻችሁን ያዳኝ ፍሳይና አዲሱ አበበን። ፕሮግራማችን ንጉሱ ታምሬ ይመራል። አሁን ዜና ነው። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእስር የሚገኙት ሶስት ተቃዋሚ ፓርቲዎች አመራር አባላት አያያዝ ጉዳይ ብይን ለመስጠትና አቃቢ ሕግ ከብሔራዊ ደህንነት በመጣው ማስረጃ ላይ የመልስ ሰጪዎችን አስተያየት ለመቀበል ዛሬ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አማሃ ችሎቱን ተከታትሎ የላከው ዘገባ ቀጥሎ ይቀርባል። በአሁኑ ወቅት በእስር የሚገኙት የቅድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሸበሺ፣ የአረናው የአመራር አባል አቶ አብርሃ ደስታ እንዲሁም የሰማያዊ ፓርቲ የአመራር አባል አቶ የሸዋስ አሰፋ ቀደም ሲል በጠቅላይ ፍርድ ቤት ሰበር ሰሚ ችሎት በማረሚያ ቤቱ አስተዳደር ይደርስብናል ሲሉ ባስመዘገቡት የአስተዳደር በደል ብይን ለመስጠት ለየካቲት 18 ቀን 2008 ዓመተ ምህረት ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በሌላ በኩል ደግሞ አቃቤ ሕግ ይህው ችሎት በሰጠው ትዕዛዝ መሠረት በመልስ ሰጪዎች በእነ አቶ ሀብታሙ አያሌው ላይ የቀረበውን ክስ የሚያስረዳ ማስረጃ ከብሔራዊ ደህንነት ያገኘ መሆኑን ገልጾ ለፍርድ ቤቱ ቢሰጥም በቂ ቅጂ አልደረሰኝም በማለቱ ለዛሬ ቅጂዎቹን ለተከሳሾች በሙሉ እንዲያቀርብ ታዞ ነበረ። አቃቤ ሕግ በዛሬው ችሎት ማስረጃዎቹን ለእያንዳንዱ ተከሳሽ ሰጥቷል። ከዚህ ክንውን በኋላ ፍርድ ቤቱ መልስ ሰጪዎች አቶ ሀብታሙ አያሌው የቀድሞው የአንድነት ፓርቲ አመራር አባል፣ አቶ ዳንኤል ሽበሺ የቀድሞው የአንድነት ፓርቲ አመራር አባል፣ አቶ የሸዋስ አሰፋ የሰማያዊ ፓርቲ አመራር አባል፣ አቶ አብርሃ ደስታ የአረና ፓርቲ አመራር አባል እና አቶ አብርሃም ሰለሞን በቀረቡባቸው ማስረጃዎች ላይ አስተያየታቸውን እንዲያቀርቡ ለየካቲት 18 ቀን 2008 ዓመተ ምህረት ተለዋጅ ቀጠሮ ሰጥቷል። አቃቤ ሕግ በመልስ ሰጪዎች ላይ ከዓመት በፊት የሽብር ወንጀል ክስ መስርቶባቸው የነበረ ቢሆንም የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ከሰባት ወራት በፊት በሰጠው ብይን አምስቱንም የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኡጋንዳ ጠቅላይ ሚኒስትር ሩሃካና ሩ ጉንዳ ነገ በአገሪቱ የሚካሄደው ፕሬዝዳንታዊና ምክር ቤታዊ ምርጫ ሰላማዊ እንደሚሆን ለህዝቡ ማረጋገጫ ሰጡ። ለመምረጥ የተመዘገቡት ኡጋንዳውያን በሙሉ ድምፅ ለመስጠት እንዲወጡ ጥሪም አድርገዋል። ጠቅላይ ሚኒስትሩ ጥሪውን ያቀረቡት በነገው ምርጫ ብጥብጥ ሊኖር ይችላል የሚለውን ስጋት መሰረት በማድረግ ነው። የሚያሰጋ ነገር የለም ሲሉም ህዝቡን አረጋግጠዋል። እኔ በበኩሌና መንግስት ሁሌም ለመምረጥ የተመዘገቡ ዜጎች በብዛት ወጥተው የፈለጓቸውን ተወዳዳሪዎችና ፓርቲዎች እንዲመርጡ እናበረታታለን ብለዋል። ጠቅላይ ሚኒስትሩ የኡጋንዳ ፖሊሶች ትናንት ዋናው ተቃዋሚ ተወዳዳሪ የዲሞክራሲያዊ ለውጥ መድረክ የተባለው ፓርቲ መሪ ኪዛ ቢሲጂዬ እና ደጋፊዎቻቸው የመጨረሻ የምርጫ ዘመቻ ለማድረግ ሲሞክሩ በአንዳንድ የካምፓላ ክፍሎች ተደራሽነት እንዳያገኙ አግደዋቸዋል። ጠቅላይ ሚኒስትር ሩጋንዳ ታዲያ ድርጊቱ ያሳዝናል ካሉ በኋላ ቢሲጂና ደጋፊዎቻቸውም ቢሆኑ በካምፓላ የቢዝነስ ወረዳ ዘመቻ ማካሄድ አልነበረባቸውም ሲሉ አስገንዝበዋል። የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዝዳንት ጆዜፍ ካቢላ በመጪው ታህሳስ ወር የፕሬዝዳንትነት ጊዜያቸው ሲያበቃ በስልጣን እንዳይቆዩ ጫና ለማድረግ በመካሄድ ላይ ያለው ከቤት ያለመውጣት አድማ ሰፊ ተሳትፎ አግኝቷል ሲሉ ተቃዋሚዎችና የህዝባዊ ማህበራት ቡድኖች ገልጸዋል። አድማው በዋና ከተማይቱ የንግድና ሌሎች ስራዎችን ያቆመ ቢሆንም ካቢላ በስልጣን ለመቆየት በሚያደርጉት ጥረት ላይ ብዙም ተጽዕኖ ላይኖሩ ይችላል ይላሉ ተቃዋሚ መሪዎች። በመዲናይቱ የትራፊክ ዝውውር በጣም ቀንሶ እንደዋለ፣ የሀገሪቱ የስራ ኃይል የሚተማመንባቸው የጋራ ታክሲዎች በብዛት እንዳልታዩ፣ ዋናው ገበያም በአብዛኛው ባዶ እንደነበርና በንግድ ወረዳው አካባቢ አብዛኞቹ መደብሮች ተዘግተው እንደዋሉ የአይን ምስክሮች ተናግረዋል። ጆዜፍ ካቢላ ስልጣን የያዙት አባታቸው ሎረን ካቢላ እንደ አውሮፓ አቆጣጠር በ2001 ዓ.ም በሰው እጅ ከተገደሉ በኋላ ሲሆን እንደ አውሮፓ አቆጣጠር በ2006ና በ2011 ዓ.ም በተደረጉት ምርጫዎች አሸንፈዋል። ተቃዋሚዎች የተጭበረበሩ ምርጫዎች ነበሩ ይላሉ። በሀገሪቱ ህገ መንግስት መሰረት ለሶስተኛ ጊዜ ሊወዳደሩ አይችሉም። ካቢላ እስካሁን ባለው ጊዜ በምርጫ እንደሚወዳደሩ አልተናገሩም። የተቃዋሚ ፓርቲ መሪ ማርቲን ፋይሉ ግን ለሶስተኛ ጊዜ ለመወዳደር የሚያስችሏቸውን እርምጃዎች እየወሰዱ ነው ይላሉ። ምግብ ምግብና መድኃኒት የጫኑ ካሚዮኖች ሶሪያ ውስጥ በመንግስትና በተቃዋሚ ኃይሎች ተከበው ወደ ነበሩ ቦታዎች ለመግባት ዛሬ ይነሳሉ ተብሎ ይጠበቃል። በብዙ ሺዎች የሚቆጠሩ ሰዎች ረዴት ተደራሽነት እንዳያገኙ በመንግስትና በተቃዋሚ ኃይሎች ከበባ ታግደው ቆይተዋል። የረዴት አቅርቦት የሚገባው በሶሪያና በተባበሩት መንግስታት ድርጅት መካከል በተደረገ ስምምነት መሠረት ነው። የእርዳታው አቅርቦት ወደ ሰባት የአገሪቱ አካባቢዎች ይገባል። የተባበሩት መንግስታት ድርጅት ልዩ የሶሪያ ልዑክ ስታፋን ዲ ሚስቱራ ትናንት ደማስቆ ውስጥ ስብሰባዎች ካደረጉ በኋላ እርዳታ የማቀበሉ ተግባር የሶሪያ መንግስት የተባበሩት መንግስታት ድርጅት ለሕዝቡ እርዳታ እንዲያቀርብና ከሕዝቡም ጋር እንዲገናኝ የማድረግ ፍላጎቱ ምን ያህል እንደሆነ ይፈትነዋል ብለዋል። የሶሪያ ውጭ ጉዳይ ሚኒስቴር በበኩሉ አገሪቱ ለሕዝቧ የሚያስፈልገውን ነገር ለመፈጸም ግዴታዋ የማንም አስታዋሽነት አያስፈልጋትም ሲል ለተባበሩት መንግስታት ድርጅት ልዑክ ዛሬ ምላሽ ሰጥቷል። የቱርክ ባለስልጣኖች አዛዝ በተባለችው ከቱርክ ጋር በምትዋሰነው የሰሪያ ከተማ አስር ኪሎሜትር የሚሆን ቀጠናን ለመከላከል የጥምረት ኃይሎች ድጋፍ ለማግኘት ይፈልጋሉ። በአስር ሺዎች የሚቆጠሩ ተፈናቃዮች በአካባቢው ተጠለዋል። ቱርክ ወደ ግዛቷ እንዳይገቡ ለመከላከል ስትል ነው እዛው እንዳሉ ለመጠበቅ የፈለገችው። ይሁንና ዩናይትድ ስቴትስን ከመሳሰሉት የጥምረት ኃይሎች ብዙም ድጋፍ እንዳላገኘች ተዘግቧል። ቱርክ ሶሪያ ውስጥ በሰሜን አሌፖ ከተማ ከሚካሄደው ከባድ ውጊያ ለሚሸሹ ሲቪሎች በሯን እንድትከፍት ከምዕራብ ሀገሮች መንግስታትና ከረድኤት ድርጅቶች ተጽዕኖ እየተደረገባት ነው። ቻይና በደቡብ ቻይና ባህር ይገባኛል የምትላቸው ደሴቶች አንዱ ላይ የተራቀቀ ተምዘግዛጊ ሚሳይል መሳሪያ ተክላለች። ይህ እርምጃ በቻይናና በጎረቤቶቹ ሀገሮች መካከል ያለውን ውጥረት ያባብሳል ተብሎ ይታመናል። የታይዋን መከላከያ ሚኒስቴር የሚሳይል ባትሪዎቹ የፓርሰል ደሴት ሰንሰለት አካል በሆነው ወደ ደሴት ላይ ውዲ ደሴት ላይ ተተክለዋል ሲል ዛሬ ገልጧል። ፋክስ ኒውስ የተባለው የዩናይትድ ስቴትስ ቴሌቪዥን ጣቢያ ባለፈው እሁድ ያሳየው ምስል የስምንት ተምዘግዛጊ የሚሳይል አምጣቂዎች ሁለት ባትሪዎችን፣ ራዳርን ያሳያል። የቻይና ውጭ ጉዳይ ሚኒስቴር ዋንግ ይ በበኩላቸው የሚሳይል ተከላው ወሬ የምዕራቡ ዓለም ሚዲያ ፈጠራ እንጂ ቻይና በደቡብ ቻይና ባህር ላይ ያላት እንቅስቃሴ እውነትነቱን አያንጸባርቅም ብለዋል። በመጨረሻም የቻይና ፖሊሲ አውጪዎች ከሀገሪቱ ከፍተኛ ብዛት ያለው ካፒታል ወይም ወረት ወደ ውጭ መውጣትን የገንዘብ ዋጋ ማሽቆልቆልንና የሀገሪቱ ኢኮኖሚ ጉዳይን በሚመለከት በሰፊው የሚንጸባረቀውን ስጋት ለማርገብ ታይቶ የማይታወቅ አይነት ዘመቻ ጀምረዋል። ቻይና ጂ ሀያ የሚል ስያሜ የተሰጣቸው ሀገሮች መሪዎች ጉባኤን ለማስተናገድ በምትዘጋጅበትና ለመጀመሪያ ጊዜ ቡድኑ መሪ ሆና በምታገለግልበት ወቅት ስለ ኢኮኖሚዋ ግልጽነት እንዲኖር የሚደረግ ጥረት መሆኑን ተንታኞች ገልጸዋል። ይህም በቻይና የማይዘወተር ጥረት እንደሆነ ተንታኞች ጠቁመዋል። የቻይና ሕዝባዊ ባንክ ገዢ ሸዋሸዋንና ሶስት ሌሎች ከፍተኛ ኢኮኖሚ ባለስልጣኖች ስለ ሀገሪቱ የኢኮኖሚ ሁኔታ ወደ ውጭ ስለሚወጣው ወረትና ስለ ሀገሪቱ ገንዘብ ጉዳይ ላለፉት ሶስት ቀናት ያህል ሰፊ መግለጫ ሰጥተዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። የተከበራቸው አድማጮች ፕሮግራማችን በ19 በ5 እና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ እየተላለፈ ነው። የዓለም ዜናውን አደመጥን። በነገራችን ላይ በወቅታዊ የኦሮሚያ አካባቢ እንቅስቃሴ ዘገባ አለን። ከዕለቱ አብይ ርዕስ ይቀጥላል ማለት ነው። መጀመሪያ ግን የዕለቱ አብይ ርዕስ በታላቁ የህዳሴ ግድብ ላይ የሚካሄደው ተጽዕኖ ጥናት ከሁለት ወራት ባነሰ ጊዜ ሊጀመር እንደሚችል የኢትዮጵያ የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ሞቱማ መቃሳ አስታውቀዋል። ጥናቱን እንዲያካሄዱ የተመረጡት ሁለት የፈረንሳይ ኩባንያዎች የቀረበው የሥራ መዘርዝርና የሚፈረመው ውል በሦስቱ አገሮች የቴክኒክ ኮሚቴዎች እየታየ መሆኑንም ነው ሚኒስትሩ የጠቀሱት። ሚኒስትሩ አቶ ሞቱማ መቃሳን አዲስ አበባ ላይ ያነጋገራቸው ዘጋቢያችን እስክንድር ፍሬው ተከታዩን ልኮልናል። 74 ቢሊዮን ኩቢክ ሊትር ወይም የጣና ሐይቅን ሁለት እጥፍ የሚሆን ውሃ እንደሚይዝ የሚጠበቀው የህዳሴ ግድብ ግንባታ እንደቀጠለ ነው። በኢትዮጵያ በግብፅና በሱዳን መካከል የሚካሄደው የሶስትዮሽ ውይይትም አልተቋረጠም። የውሃ መስኖና ኤሌክትሪሲቲ ሚኒስትር አቶ ሞቱማ መቃሳ እንዳሉትም ሶስቱ ሀገራት በግድቡ ላይ የሚካሄደው የተጽዕኖ ጥናት የሚጀምርበትን ውል ለመፈራረም ተቃርበዋል። የሚካሄደው ጥናት ሁለት ሲሆን የመጀመሪያው የግድቡን አሞላል እና የረጅም ጊዜ አስተዳደር ይመለከታል። የድርቅና የዝናብ ሁኔታዎችን በመተንበይ ጭምርም አሞላሉንና የውሃ ፍሰቱን ይዳሰሳል። ሁለተኛው ደግሞ ሊኖሩ የሚችሉ አካባቢያዊና የማህበራዊ ኢኮኖሚ ተጽዕኖዎችን ይቃኛል። ጥናቱን እንዲያካሂዱ የተመረጡት ቢአርኤል እና አርቴሊያ የተባሉት ኩባንያዎች የተከለሰ የቴክኒክ የስራ መዘርዝር ማቅረባቸውን አቶ ሞቱማ አስታውሰዋል። ይህ የሥራ መዘርዝርና የሚፈረመው የውል ሰነድ በሦስቱ ሀገራት የቴክኒክ ኮሚቴዎች እየታየ መሆኑንም ለቪዮኤ አብራርተዋል አሁን ያለንበት ሁኔታ ፕሮፖዛሎቹ ታይቷል በሁለቱም ሀገሮች ውይይቶች ተጀምሮበታል ግን እዛ አልተጠናቀቀም አሁን እያየን ያለ ነው እዛ ጋር ያየናቸው ነጥቦች አሉ አገሮች ደግሞ ተመልሶ የሚያዩበት አለ እዚህ ጋር የሶስትዮሽ ቴክኒካል ኮሚቴ አለ ቲኤንሲ የሚባሉ ከሶስቱ ሀገራት የተውጣጡ እነኚህ ሰዎች አሁን ፕሮፖዛሉንና ኮንትራት ዶክመንቱን እያዩት ነው። አሁን ተስፋ የሚያደርገው በሚቀጥሉት በዚህ ወር በፈረንጆች በዚህ ወር መጨረሻ ላይ ይሄን ኮንትራት እዚህ አዲስ አበባ ላይ እንፈርማለን ብለን ነው የምንጠብቀው። ስለዚህ ጥናቱ መቼ ይጀምራል ማለት ነው፣ ተስፋ የምታደርጉት መቼ ይጀምራል ብላቸው፣ ጥናቱ አሁን እንግዲህ ከተፈራረም በኮንትራቱ መሰረት ነው። አሁን ፌብሩዋሪ መጨረሻ ላይ ይሄ ኮንትራት ከተፈረመ ከዛ በኋላ በኮንትራቱ መልክ ያለው ዚን ፊፍቲን ዴይዝ ሊሆን ይችላል፣ ዚን ዋን መንዝ ታይም ስራዊ ልጀምር፣ ጥናቱ ይጀምራል ማለት ነው። እናም ጥናቱ ከሁለት ወራት ባነሰ ጊዜ ሊጀመር እንደሚችል ነው ሚኒስትሩ የጠቆሙት። ጥናቱ እንዲጀመር የሚጠበቀው ግድቡ ግንባታ 50 ከመቶ መድረሱ እየተገለጸ ባለበት ወቅት ነው። 11 ወራት በሚፈጀው በዚህ የጥናት ጊዜም ግንባታው እንደሚቀጥል አቶ ሞቱ አረጋግጠዋል። ጥናቱ 11 ወር ውስጥም እለቅ ከዛ ወዲህም ይለቅ ቆየኛ የግንባታ ስራ በታቀደው መሰረት ይቀጥላል ማለት ነው። እሱን የሚነካ ጉዳይ አይደለም። ስለዛ ጉዳይም አይደለም ይሄ ጥናቱን ይቀጥላል። ጥናቱም ያው ስለ ግንባታው የሚያወራው ነገር የለውም። በኋላ ላይ ነው የሚታየው። ስንት በመቶ ደርሷል ማለት ይቻላለሁ። ለምሳሌ ግድብ ሃምሳ ከመቶ አካባቢ ነው ያለው። የጥናቱ ውጤት በራሱ የሶስቱ ሀገራት የጋራ ስምምነት እንደሚያስፈልገውም ነው ሚኒስትሩ ያመለከቱት። እሱ ያው ተስማማንበት ነጥቦች አሉ እዛ ላይ እንዴት ነው የሚታየው? ጥናቱ ከመጣ በኋላ እንግዲህ የሶስቱንም ሀገሮች ስምምነት ይጠይቃል እንጂ ጥናቱ ስለተጠና ብቻ የግድ ይተገበራል ማለት አይደለም። የራሱ የእያንዳንዱ ሀገራት ፓርቲሲፔሽን አለ ተሳትፎ አለ። ከጥናቱ ጀምሮ ይሄ ቢሆን ምን ማንን ይጎዳል፣ ይሄ ቢሆን እንዴት ይሆናል የሚሉ ነገሮች ስምምነት ላይ ይደረሳል። ሶ እሱ ላይ ነው የሚታየው እንጂ አሁን ጥናቱ ገዢ ነው፣ ጥናቱ እንደዚህ ነው የምንላቸው ነገሮች አሁን ኤርሊ ነው። የታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጨት የሚጀምረው ግንባታው ሙሉ በሙሉ ሳይጠናቀቅ በፊት ነው። ሁለት ሞተሮች ግድቡ ሳይሞላ በፊትም 750 ሜጋዋት ኃይል ሊያመነጩ እንደሚችሉ ነው በኢትዮጵያ ባለስልጣናት የተገለጸው። የአማካሪ ድርጅቶቹ ጥናት ባይጠናቀቅም ታዲያ የውሃ ሙሊቱ እንደማይቋረጥ ባለስልጣናቱ በተለያዩ አጋጣሚዎች ግልጽ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ መጪዎቹ አምስት ዓመታት በኢትዮጵያ ምግብ ፍላጎት የሚሟላበት ብቻ ሳይሆን ጥራት ባላቸው የግብርና ምርቶች ዓለምን የምታስደንቅበት ዓመታት እንደሚሆን አንድ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከፍተኛ ባለሥልጣን ገለጹ። ባለፉት ጥቂት ዓመታት በመቶዎቹ የሚቆጠሩ ኢትዮጵያውያን የግብርና ምርት መሪ ነጋዴዎች በሀያኛው ዓለም አቀፍ የንግድ አውደ ርዕይ በአራት አህጉራት የኢትዮጵያና የግብርና ምርቶች ማስተዋወቃቸውን የኢትዮጵያን የግብርና ምርቶች ማስተዋወቃቸውን ባለስልጣኑ ተናግረዋል። መለስካቸው አመሃ ዝርዝር ዘገባውን ይዟል። ትናንት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ላለፉት አምስት ዓመታት በኢትዮጵያ የግብርና ምርቶች የገበያ ልማት እንቅስቃሴዎቹ ያገኛቸውን ስኬቶች አስቦ ውሏል። ድርጅቱ በዚሁ ሥነ ሥርዓት ይፋ ባደረገው መግለጫ እንዳመለከተው ላለፉት አምስት ዓመታት ያህል ባደረገው የተለያዩ እንቅስቃሴዎችና ባከናወናቸው ተግባራት ከአንድ ሚሊዮን በላይ ለሚሆኑ አርሶአደሮች የተለያዩ አገልግሎቶችን ሰጥቷል። በግብርና ምርት ንግድ ላይ በሙሉ የስራ ጊዜ ለተሰማሩ ስድስት ሺህ ሰዎችም የሥራ ዕድል ፈጥሯል። በልማት ተራድኦው የግብርና ምርት ንግድ ገበያ ልማት መርሃ ግብር አግር ቢዝነስ ማርኬት ዴቨሎፕመንት ፕሮግራም ኃላፊ ቫኔሳ አደምስ እንዳሉት የዩናይትድ ስቴትስ ዓለም አቀፍ የልማት ትራዶ ዩኤስኤድ ኤድ ከ50 ሚሊዮን ዶላር በላይ ለመርሃ ግብሩ አውጥቷል። ዛሬ የዚህን መርሃ ግብር ስኬት እያከበርን ይሆናል። ይህ ግን የመጨረሻው አይደለም፣ ያሉት ደግሞ በኢትዮጵያ የዓለም አቀፉ ትራዶ ዲሬክተር ዴኒስ ዌለር ናቸው። የመጀመሪያው የሆነውን የዚህን መርሃ ግብር ፍጻሜ እያከበርን ቢሆንም የመጨረሻው ግን አይደለም፣ መጀመሪያው መሆኑ ነው። እንደማምነው በሚቀጥሉት አምስት ዓመታት ውስጥ ረዥም መንገድ ይጠብቀናል። በእርግጥ የሚቀጥሉት አምስት ዓመታት ኢትዮጵያ የራሷን የምግብ ፍላጎት ሙሉ በሙሉ እያሟላች ቀሪውን ዓለም ደግሞ ከፍተኛ ጥራት ባላቸው ምርቶቿ ታስደምማለች ብዬ አምናለሁ። ዩኤስድ በዚህ መርሃ ግብሩ አማካይነት በትግራይ በአማራ፣ በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልሎች ለሚገኙ አርሶ አደሮች በ260 ሺህ ሄክታር ይዞታቸው ላይ የግብርና አሰራራቸውን እንዲያሻሽሉ ማገዙንም የተሰራጨው የጽሁፍ መግለጫ ያስረዳል። የድኅረ ምርት ብክነትን ለመቀነስ የልማት ተራዶው ድርጅቱ በሰጠው የ189 ሚሊዮን ዶላር ድጋፍ አምራቾቹ ምርታቸውን ከደጃፋቸው ለመሸጥ ችለዋል። በዚህም የቡና የሰሊጥ የበቆሎ የሽምብራ የስንዴና የማር አምራቾች ገበሬዎች መጠቀማቸውን መግለጫው ይዘረዝራል። በበዓሉ ሥነ ሥርዓት ላይ የተገኙት የኢትዮጵያ የእርሻና የተፈጥሮ ሀብት ሚኒስትር ዴኤታ አቶ ወንድራድ ማንደፍሮ ይህ ተመክሮ በሰፊው የሚቀጥል ብቻ ሳይሆን የተመረጠ አሰራር መለኪያ እንደሚሆንም አረጋግጠዋል። የቀሰምናቸው ቁም ነገሮች፣ የተገኙት ጥቅሞችና ስኬቶች የሚቀጥሉ ብቻ ሳይሆኑ ወደ ሁለተኛው የግብርና እድገት መርሃ ግብርና የእድገትና ለውጥ ዘመን እየተሸጋገርን ስንሄድ፣ እየሰፉ እየበለጸጉ የሚሄዱ ናቸው። ቁርጠኝነት እንዳለ አሳይተናል። የፈሰሰው መዋለንዋይ ሁሉ ተጠብቆ እንደሚቆይና ለወደፊት የግብርና ዘርፍ የገጠር ልማታችንንና መዋለንዋይ ፍሰቱንም መለኪያ እንደሚሆን ላረጋግጥላችሁ እወዳለሁ። ዩኤስ ኤድ በኢትዮጵያ አሉኝ ካላቸው አገሮቹ ጋር ትናንት ያከበረው የግብርና ምርት ንግድ ገበያ ልማት መርሃ ግብር ስኬት ዋና ዓላማውም ለአርሶ አደሩና ከእርሱ ጋር ለተያያዙ ተቋማት ስኬቶቹን ለማስተላለፍ እንደሆነም ታውቋል። በዚህም ዋናው ጉዳይ የስኬቶቹ መቀጠልና መስፋት እንደሆነም ተገልጸዋል። የስኬቱ ቀጣይነት ምንም እንደማያጠራጥራቸው የተናገሩት በኢትዮጵያ የዓለም አቀፉ የልማት ተራድኦ መርሃ ግብር ኃላፊ ቫኔታ አዳምስ ናቸው። ለቀጣይነት ወይም ለዘላቂነት ቁልፍ ከሆኑት ነገሮች መካከል መተጋገዝ ወይንም መተባበር የመጀመሪያው ይመስለኛል ብዙ አጋዦች ያሉንን ያህል ጥረታችን በዚያው ልክ ዘላቂ ይሆናል። በንግድ ሚኒስቴር፣ በግብርና ሚኒስቴር፣ በኢንዱስትሪ ሚኒስቴር ጋር ከግሉ ዘርፍ ባለ ሀብቶች፣ ከብዙ የንግድ ድርጅቶችና የኅብረተሰብ ማህበራት ጋር የመተጋገዝ ግዳጅነቶች ፈጥረናል። ስለዚህም የቀጣይነቱ ዘላቂነት የሚመጣው በንግድ ላይ በመጀመሪያና በመስራትህ በአንዳንድ መዋለ ንዋይ ማፍሰስ በንግድ ላይ በማድረግ ነው። የኢትዮጵያ ግብርና ለውጥ ኤጀንሲ ዲሬክተር አቶ ካሊድ ቦምባ እንደሚሉት ደግሞ ይህ መርሃ ግብር የሚያመለክተው ኢትዮጵያ ትናንሽ ባለ ይዞታ አርሶ አደሮቿን የወደፊት አኗኗራቸውንና አሰራራቸውን ልታሲሰው የፈለገችውን አቅጣጫ ነው። በብዙ መንገዶች የግብርና እድገት መርሃ ግብሩ ለመንግሥትና ለአጋሮች በሚቀጥሉት አምስት ዓመታት ውስጥ ምን እንደሚመጣ የሚማሩበት መድረክ ነበር። ተስፋ እንደሚደረገውም በግብርና ምርት ንግድ፣ የገበያ ልማት መርሃ ግብርም ከዚህ ከሚቀጥለው የግብርና እድገት መርሃ ግብር ባሻገር ብዙ የተሻሉ ነገሮችን እንሰራለን። ስለሆነም ይህ ኢትዮጵያ ባለትናንሽ ይዞታ አርሶ አደሮችን ከእጅ ወደ አፍ ከሆነው ግብርና ወደ ንግድና ገበያ ተኮር ግብርና አቅጣጫ ለማሸጋገር ካላት ፍላጎት አኳያ ትልቅ እርምጃ ነው። በዕለቱ የተሰራጨው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ የጽሑፍ መግለጫ እንዳለው በመቶዎቹ ለሚቆጠሩ ኢትዮጵያውያን የግብርና ምርት መሪ ነጋዴዎች ባደረገው ድጋፍ በሀያ ዓለም አቀፍ የንግድ አውደሬዎች በአራት አህጉሮች ምርቶቻቸውን አዘጋጅተው አቅርበዋል። በዚህም የኢትዮጵያን ምርቶች በዓለም ካርታ ላይ አስመዝግበዋል ብለዋል። ዓለም አቀፉ ተራዶ በዚሁ መርሃ ግብሩ አማካይነት ለኢትዮጵያ መንግስት የግብርና እድገት መርሃ ግብር አስተዋጽኦ ያደርጋል። የግብርና ምርት ንግድ የገበያ ልማት መርሃ ግብር በኢትዮጵያ ፊድ ዘ ፊውቸር የተሰኘው የፕሬዚዳንት ባራክ ኦባማ ውጥን መለያ እንቅስቃሴ እንደሆነም መግለጫው ያስረዳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች በርካታ ዘገባዎች አሉን በመቀነባበር ላይ ያሉ። ታንዛኒያ ውስጥ ለምሳሌ ፍርድ ቤት ሕገ ወጥ ናቸው ያላቸው 83 ኢትዮጵያውያንን በ3 ዓመት እስራት ወይም በ10 ሺህ ኢትዮጵያ ብር ቀጥቷል። እንዲሁም ደግሞ ኦሮሚያ አካባቢ እንቅስቃሴው ቀጥሎ በተለይ ምስራቅ ሐረርጌ ጉራዋ ሕይወት ጠፍቷል። እነዚህ ሁሉ እየተቀነባበሩ ናቸው። አሁን እጃችን ላይ ወዳለው ዘገባ እንሄድ። በአሁኑ ወቅት የዚካ ወረሽኝን ለመከላከል የተሻለው አማራጭ ራስን ከቫይረሱ አስተላላፊዋ ትንኝ ከመነደፍ መከላከል ነው ሲል ደብሊው ኤች ኦ ማለት የዓለም ጤና ድርጅት አስታውቋል። ለዚህም ዋናው ምክንያቱ የበሽታውን መከላከያ ክትባት መስራት ጊዜ የሚጠብቅ በመሆኑ ነው። ከዩናይትድ ስቴትስና እንዲሁም ከብራዚል እንዲሁም ሌሎች ለቫይረሱ ከተጋለጡ አገሮች የተውጣጡ የጤና ባለሙያዎች ለተባበሩት መንግስታት ድርጅት የምጣኔ ሀብት ኮሚሽንና የማኅበራዊ ጉዳዮች ምክር ቤት በትናንትና ዕለት እንዳስታወቁት ዓለም አቀፍ ጥረት በበሽታው ስርጭት ቁጥጥርና ጥናት ላይ አትኩሯል። ዚላቲካ ሀውክ ያጠናቀረችው ዘገባ አለ አሉላ ከበደ ያቀርባል። የዚካ ቫይረስ አዲስ አይደለም ያሉት የጤና ባለሥልጣናት እንደ አውሮፓውያን የዘመን አቆጣጠር በ1947 ዓ ም የዛሬ 69 ዓመት ግድም ለመጀመሪያ ጊዜ ኡጋንዳ ውስጥ መገኘቱንና እንደ አውሮፓውያኑ የዘመን አቆጣጠር እስከ 1960ዎቹ መጀመሪያም ድረስ ከ13 ዓመታት በላይ ለሚሆን ጊዜ የሰው ልጆችን ያለማጥቃቱን ያስታውሳሉ። በሽታው የሚያሳያቸው ምልክቶች በአመዛኙ በትንኝ አማካኝነት ከሰው ወደ ሰው ከሚተላለፉ ሁለት ትኩሳት አምጪ በሽታዎች በልማድ ንዳድ በሕክምናው ቋንቋ ደግሞ የደንጌ ትኩሳት በመባል ከሚታወቀውና ችኩንጉያ ከተባለው የትኩሳት ሕመም ምልክቶች ጋር ይምታታል። ይሁንና ካለፈው ዓመት አንስቶ ግን በተለያዩ ቦታዎች የታዩት አብዛኛው የቫይረሱ ጥቃቶች አዳዲስ ምልክቶችን አስመዝግበዋል። አብዛኞቻችሁ እንደምትገነዘቡት ሁኔታው በፍጥነት እየተለዋወጠ ነው። በመሆኑም በየቀኑ ነው ስለዚካ አዳዲስ ነገሮችን የምንረዳው ያሉት የዩናይት ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ፓትሪክ ኮቹር ናቸው። በተለይ በተለያዩ የደቡብ አሜሪካ አገሮች በቅርቡ ከተዘገበው የዚካ ወረርሽኝ ጋር ተዛምደው የተነሱትን ሕፃናት ከወትሮ አማካኝ መጠን በእጅጉ ያነሰች የጭንቅላት ቅል ይዘው የሚወለዱበትና በአያሌ ሺህ ሕፃናት በአንዱ ወይም ባንዷ ብቻ የሚከሰተውን ውስብስብ የነርቭ ሥርዓት ውከት በእንግሊዝኛው ማይክሮሴፋሊ በመባል የሚታወቀውን የመሳሰሉ አብረው የሚወለዱ የበሽታ አይነቶች በእርግጥ ከዚካ ቫይረስ ጋር የተያያዙ ወይም የቫይረሱን ጥቃት ተከትለው የተገኙ ስለ መሆናቸው ተጨማሪ ጥናቶች ያስፈልጋሉ። የጤና ምርምር ባለሥልጣናቱ በአሁኑ ወቅት ይበልጡን የበሽታውን አስተላላፊ ትንኞች በማጥፋትና ኅብረተሰቡን በማስተማሩ ላይ ማተኮራቸውን ነው ያስታወቁት። ወረርሽኙ የሚያስከትለው ጉዳትም በስፋት እያነጋገረ ነው። አንድ የሄይቲ የሕክምና ልዑክ የዚካ ቫይረስ በድህነትና በግዙፍ የተፈጥሮ አደጋዎች የተጎዳችና በብረታ ድህነት ውስጥም የምትገኝ አገራቸውን ክፉኛ ያደቃታል የሚል ስጋት እንዳደረባቸው ይናገራሉ። ኢን ተርምስ ኦፍ ፋንዲንግ ዊ ሃቭ አቢት ኦፍ ኤን ኤመርጀንሲ ሲንግ አስ ዚስ ኢዝ በሽታውን ለመከላከልና ለመቆጣጠር የሚያስፈልገውን ወጪ አስመልክቶ ወደ ደረቁ የበጋ ወራት መገባደጃ እየተቃረብን እንደመሆኑና እስካሁንም ያንን ያህል የበዙ የወረርሽኙ ጥቃቶች ባለመዘገባቸው የነበረን የድንገተኛ ሁኔታ መጠነኛ ነው ማለት ይቻላል። ነገር ግን የክረምቱ ወራት በመጪው ወር መጀመሪያ ሲገባ ሌሎች በትንኝ አማካኝነት የሚተላለፉ የበሽታ አይነቶችን ጨምሮ መጠኑ ያየለ የዚካ ወረርሽኝ ማየታችንም አይቀሬ ነው ያሉት ሙራድ ውሃባ ናቸው። በዓለም ዙሪያ ወረርሽኙን ለመቆጣጠርና ለመከላከል ሕሙማኑንም ለመርዳት ጭምር ከ53 ሚሊዮን ዶላር በላይ እንደሚያስፈልግ ነው የዓለሙ ጤና ድርጅት ደብልዩ ኤች ኦ ግምቱን የገለጠው። የታንዜኒያ ፍርድ ቤት በህገ ወጥ መንገድ ወደ ሀገር የገብተዋል ያላቸው በሰማኒያ ሶስት ኢትዮጵያውያን ፈላሾች ላይ በእያንዳንዳቸው ሶስት ዓመት እስራት ወይም በአንድ ሚሊዮን ተኩል የታንዜኒያ ሺሊንግ የአስር ሺ የኢትዮጵያ ብር ቅጣት በየነ። የኢትዮጵያውያኑ ጉዳይ ፍርድ ቤት የቀረበው ባለፈው አርብ ሲሆን የአሪንጋ ፍርድ ቤት ውሳኔም ያልጠበቁት መሆኑን በእምቤት ግዛት የኢንተርኔት ጋዜጠኛ ወይም ጦማሪ የሆነው ፍራይደይ ሳምቢያ ለቪዮኤ ገልጿል። ፍላሾቹን ሲያጉዙ የተያዙ ሁለት የታንዛኒያ ዜጎችም እያንዳንዳቸው በአምስት ዓመት እስራት ወይም አንድ ሚሊዮን ተኩል የታንዛኒያ ሺሊንግ እንዲቀጡ ፍርድ ቤቱ በይኗል። የአሜሪካ ድምጽ ሬዲዮ ውሳኔው የተላለፈባቸውን የኢትዮጵያ ዜጎችን ጉዳይ በማስመልከት ናይሮቢ በኬንያ የሚገኘውን የኢትዮጵያን ኤምባሲ ለማነጋገር ያደረገው ሙከራ አልተሳካም። ገልሞ ዳዊት ቀጣዩን ዘገባ ከናይሮቢ ልኮልናል። በደቡብ ምስራቅ ታንዛኒያ እምቢያ ግዛት በህገወጥ ወደ ሀገሪቱ የገቡ ኢትዮጵያውያን ጉዳይን በማስመልከት የኢሪንጋ ችሎት በሰማንያ ሶስቱም የኢትዮጵያውያን ፍልሰተኞች ላይ በእያንዳንዳቸው የሶስት ዓመት እስራት ውሳኔ ወይንም አንድ ሚሊዮን የታንዛኒያ ሽሊንግ ቅጣት አስተላልፏል። ፍርድ ቤቱ ይህንን የወሰነው ባለፈው አርቢ ሲሆን ውሳኔውን ያስተላለፉት ዳኛ ኤንድ ስኮውት ከሀገሪቱ ኢሚግሬሽን ቢሮና ከታንዛኒያ ፖሊስ ያገኙት መረጃ በቂና ተጨባጭ ነው በማለት ይህን የፍርድ ውሳኔ በተከሳሾቹ ላይ አስተላልፈዋል። በፍርድ ችሎቱ ወቅትም ለኢትዮጵያውያኑ ጥበቃ ቆሞ ነበረ። ነገር ግን ፍልሰተኞቹ ተገቢ የጉዞ ሰነድ ወይም ፓስፖርት ስለሌላቸው ፍርዱ እንዲጸናባቸው መደረጉን በኢሪንጋ ጉዳዩን የተከታተለው የኢንተርኔት ጋዜጠኛ ወይም ጦማሪ ፍሬዴይ ሲምባያ ለቪኦኤ ተናግሯል። የዳኛው ውሳኔም ኢትዮጵያውያኑ ያልጠበቁት ነበር ሲል ሲምባያ ያብራራል። ውሳኔው እንዲህ ይሆናል ብለው ስላልጠበቁ ፍርዱን ሲሰሙ ያለቅሱ ነበር እነሱ ይጠብቁ የነበሩት ምናልባት በህገ ወጥ መንገድ ወደ ታንዛኒያ መግባትን ካመኑ በኋላ ፍርድ ቤቱ ደግሞ ወደ አገራቸው ተመለሱ የሚሏቸው መስሏቸው ነበር ነገር ግን ጉዳያቸውን ሲሰማ የነበረው ችሎት በሶስት አመት እስራት እንዲቀጡ ወይም አንድ ሚሊዮን የታንዛኒያ ሽልንግ እንዲከፍሉ ወስኖባቸዋል ከ83 ኢትዮጵያውያን በተጨማሪም ፍርድ ቤቱ በሁለት የታንዛኒያ ዜጎችም ላይ ውሳኔ አስተላልፈዋል ፍልሰተኞቹን በጭነት መኪና አሳፍሮ ወደ ማላዊ በማስተላለፍ ላይ ነበሩ የተባሉ የ28 ዓመቱ ወጣት አንሲ ሞዋንኪዮማና ረዳቱ አሌክስ አዳም ታንዛኒያውያንን እያንዳንዳቸው የአምስት ዓመት እስራት ወይም አንድ ሚሊዮን ተኩል የታንዛኒያ ሺሊን ቅጣት ውሳኔ ተላልፎባቸዋል። በአሁኑ ወቅትም ፍልሰተኞቹ ኢሪንጋ ታንዛኒያ ውስጥ በእስር የሚገኙ ሲሆኑ ምናልባት ዘመዶቻቸው ደርሰውላቸው ክፍያውን ከፈጸሙላቸው ወደ ሀገራቸው የመመለስ ዕድል ሊያገኙ ይችላሉ። ያ ካልሆነ ግን ሶስቱንም አመታት የታንዛኒያ እስር ቤት ውስጥ ማሳለፋቸው የማይቀር መሆኑን ሲምባያ ይናገራል። ከግሬት ሌክ ሪጅን ማለትም ከማዕከላዊ አፍሪካ ክልል እስከ ደቡባዊ አፍሪካ ክልል ኢትዮጵያ አምስት ኤምባሲዎች አሏት። እነኚህም ኤምባሲዎች በኬንያ፣ በኮንጎ ዲሞክራሲያዊ ሪፐብሊክ፣ በዩጋንዳ፣ በዚምባብዌ ና በደቡብ አፍሪካ የሚገኙ ሲሆን በታንዛኒያ የኢትዮጵያውያንን ጉዳይ የሚከታተሉን ኬንያ፣ ናይሮቢ የሚገኝ የኢትዮጵያ ኤምባሲን ለማነጋገር ሞክረን ነበር። ከኤምባሲው የዲያስፖራ ጉዳይ ምክትል ስራ አስፈጻሚ የሆኑትን አቶ አንዳርጉ በርሄን ነው ለማነጋገር የሞከር ነው የኤምባሲው ስልክ ኦፕሬተር በእንግሊዝኛ ቋንቋ የምንፈልገውን ጠየቀችን። አቶ አንዳርጉ ሰላም ኖት ወይ? ገልሞ ዳዊት እባላለሁ ከአሜሪካ ድምጽም ነው የምደውለው ከዚሁ ከናይሮቢ ጋር ያለሁት እና ቆይቶ ይደውልኝ። ከስንት ደቂቃ በኋላ ደውል? ከአንድ አ ደቂቃ በኋላ። እሺ። ነገር ግን ከተባለው ጊዜ በኋላ ለአቶ አንዳርጉ በርሄ ብንደውልም እሳቸውን ወይንም ስለ ጉዳዩ ማብራሪያ ሊሰጠን የሚችል ተወካይ ማግኘት አልቻለም። በኢሪንጋ ተፈርዶባቸዋል የተባሉት 83 ኢትዮጵያውያንም ከታንዛኒያ እስር ቤት ለመውጣት የተጣለባቸውን የ1 ሚሊዮን የታንዛኒያ ሺሊንግ ወይም 10 ሺ የኢትዮጵያ ብር ቅጣት መክፈል ይጠበቅባቸዋል። ከነኚህ 83 ፍልሰተኞች በተጨማሪም በዚህ በያዝነው በየካቲት ወር መጀመሪያ ሳምንት አካባቢ 44 የኢትዮጵያ ፍልሰተኞች በሰሜን ምስራቅ ታንዛኒያ ታንጋ ግዛት ውስጥ በአካባቢው ፖሊሶች መያዛቸው የምታወስ ነው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። Shut up, but it አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በ19 በ2ና በ5 ሜትር ባንድ እስከ ምሽቱ አራት ሰዓት እንቀጥላለን። ቀደም ሲል ያስተዋወቅኳቸው ዘገባዎች እየተጠናቀሩ ነው፣ እንደደረስ እናቀርባለን። አሁን እጃችን ላይ ያለውን የኢትዮጵያውያን በአሜሪካ ዝግጅት ነው። የፋሽስት ኢጣሊያ ጦር ኢትዮጵያን በ1928 ዓ ም በወረረ በአመቱ ጨካኙ ሮዶልፍ ግራዚያኔ አዲስ አበባ ላይ ከፍተኛ ጭፍጨፋ አካሄደ። በዚያ ቀን ልክ የዛሬ 79 ዓመት የካቲት 12 ቀን 1929 ዓ ም በተካሄደው ጭፍጨፋ አዲስ አበባና አካባቢዋ ውስጥ ብቻ ወደ 30,000 ኢትዮጵያውያን ተገድለዋል። ዕለቱም የኢትዮጵያ ሰማዕታት ቀን ተብሎ እነሆ እስከዛሬ ይታወሳል። የካቲት 12 ሰማዕታት ቀን ዘንድሮ 79ኛ ዓመቱ ላይ ነው። ዕለቱን አገር ውስጥ ያሉ ብቻ ሳይሆን ከአገር ውጭ የሚገኙ ኢትዮጵያውያንም በተለያየ ዝግጅቶችና ፕሮግራሞች ያስታውሳሉ። ግሎባል አላያንስ ፎር ጀስቲስ ኢን ኢትዮጵያ ማለትም የኢትዮጵያ ጉዳይ መፍትሄ አፈላላጊ ቡድን የሆነውና ፍትህ ለኢትዮጵያ የተሰኘው ስብሰባ የዘንድሮውን የካቲት 12 የሰማዕታት ቀን በክብር ለማሰብ በዝግጅት ላይ ይገኛል። ከፕሮግራሙ አስተባባሪዎች አንዱ የሆኑትን አቶ ከባዱ በላቸውን አዲስ አበባ የዛሬው የኢትዮጵያውያን በአሜሪካ ዝግጅቱ እንግዳ አድርጓቸዋል። አዲሱ አበበ ዛሬ የዝግጅቱ እንግዳ አድርጓቸዋል። ቀጥሎ ይቀርባል። ፍትህ ለኢትዮጵያ በሚል ስም የሚንቀሳቀስ አካል አለ። የዚህ አባል እና ተሳታፊ አቶ ከባዱ በላቸው በቅድሚያ አመሰግናለሁ። ምንድን ነው እቅዱ? እስኪ ሁለት ቀን ሙሉ ነው ይሄንን ያሰባችሁት። ምን ምን ለማድረግ ነው ያሰባችሁት? አቶ ከባዶ ከዛ እንጀምር። እሺ፣ በጣም አመሰግናለሁ። ሁለት ቀን ነው እንደጠቀስከው፣ ግን አርብና እሁድ ነው እንግዲህ የዚህ የዋሽንግተን ዲሲ ትዕይንት ማለት ነው። አርብና እሁድ ነው የሚካሄደው። አርብ ዕለት በዚህ ዋሽንግተን ዲሲ በሚገኘው የጣሊያን እና የቫቲካን ኤምባሲዎች በየአመቱ እንደሚደረግ ተገናኝተው ጥያቄዎቻችንን ለማሳየት ለማቅረብ አጭር የሆነ ትዕይንት እናካሄዳለን። አርብ እለት ነው እሱ። እንግዲህ አርብ እለት በአስራ አንድ ሰዓት በዚህ ሀገር አቆጣጠር ማለት ነው ኢለቨን ኤም ላይ ይደረጋል። ከዛ ቀጥሎ ቀጥሎ በቫቲካን ኤምባሲ እንደዚሁ ሁለቱም ተያያዥ ጉዳዮች ስለሆኑ በቫቲካን ኤምባሲ እንደዚሁ የጣሊያን ኤምባሲ እንዳለቀው ወደዛ ተሄደው ይደረጋል። ደብዳቤዎች ይገባሉ። በየአመቱ እናደርጋለን። መፍትሄው ወይም ደግሞ ትክክለኛው ፍትህ ከሚመጣ ድረስ የማናቆመው ጉዳይ ነው። በአንድ በኩል የሰማዕታት ማስታሰቢያ ነው። በአስራ ዘጠ ሀያ ዘጠኝ የተካሄደውን ጭፍጨፋ እና ዛሬ ሰባ ዘጠኝ አመት በፊት የተደረገው ማለት ነው። እሱን ለማስታወስ ነው። ሁለተኛ ደግሞ እስከ ዛሬ ድረስ ትክክለኛ ፍትህ ለኢትዮጵያ አልተሰጠም የተለያዩ ናቸው። በዋናነት ግን አንደኛ በቂ ኮምፐንሴሽን አልተከፈለም ሰላሳ ሚሊዮን ዶላር ተብሎ እቋቋ የተሰራበት ኮምፐንሴሽን ብቻ ነው የተደረገው። ግን ይህው ጣሊያን ፋሲዝም ሊቢያም ተመሳሳይ ጭፍጨ አካሄዶ ነበረ። እንደውም ከኢትዮጵያ ቁጥር ያነሰ ነው ሊቢያ ውስጥ የጨፈጨፈው። ግን አሁን በቅርቡ አንድ ቢሊዮን ዶላር ኮምፐንሴሽን ተከፍሏል። ጣሊያንቢያካሳ ተከፍሏል ተከፍሏል። ለጣሊያን ለሊቢያ አሁን በቅርቡ ነው የተከፈለው እና ኢትዮጵያም በተገቢው ደረጃ ተመጣጣኝ ነገር አልተከፈለም ነው አንዱ ጥያቄ እሱ ነው። ሁለተኛ ደግሞ ያንን ጭፍጨፋ ያካሄደው በአዲስ አበባ በተለይ በአንዲት ቀን የካቲት አስራ ሁለት ቀን ጭፍጨፋውን ያካሄደው ሰላሳ ሰላሳ ህዝብ በአንድ ቅፈጀቡ ጋዚያኔ በአለም አቀፍ ደረጃም በጣሊያን መንግስትም የጦር ወንጀለኛ ተብሎ ተከሶ ተፈርዶበት ተበየነ ሰው አሁን ጊዜው ተረሳሳ ተብሎ ከሰባ አመት በኋላ እንደ ጀግና ሀውልት ተሰርቶለታል። አፊል የምትባል ከተማ ውስጥ ተሰርቶለታል። ያ ተገቢ አይደለም። ይሄ የጦር ወንጀለኛ ጨፍጫፊ፣ እንደውም በእንግሊዝኛው ቡቸሮፍ ኢትዮጵያ ንዲቢያ ነው የሚባለው ሰውየው ሀውልት ሲሰራለት ዝም ብለን ና ያንችልም ቀጥሎ የማን ነው የሚሰራው? የሙሶሎኒ እና ቀጥሎ የሂትለር ሊሰራ ነው ወይ በሚለው ተነሳስተው እኛ ብቻ ሳይሆን ጣሊያን ሀገር ውስጥ ያሉ አንቲፋሽን ተከታዮች ሙክመን ተከታዮች ጭምር ከፍተኛ የሆነ ካምፔን እየተደረገ ነው ያ ሀውልት እንዲፈርስ። ይሄም የጣሊያን መንግስት አክኖሎጅ አድርጎት እዚህም አሜሪካ የሚገኘው ኤምባሲ በየዓመቱ ገብተን ስናነጋግር የጣሊያን መንግስት እንደሚቃወመው ክርክሩና እንትኑ ያለው ሎካል ገቨርንመንቱ ያቺ አፌል የምትባል ከተማ ካለችበት ገቨርንመንት ጋር እንደሆነ እና የጣሊያን መንግስት ደግሞ መጀመሪያ ሰ ያስቀመጡት የነበረውን የፌዴራል ጎቨርንመንት በጀት እንደሰረዘበት ቀጥሎም ደግሞ ያ ሀውልት ትክክለኛ የሆነ የፓብሊክ መታሰቢያ ሆኖ እንዲቀየር ከኛ ጋር ተባብረው ካምፔን እያደረጉ መሆኑን ነገር ሆናል ይሄ ነገር እንግዲህ እስከሚፈጸም እና ተፈጽሞ እስከምናየው ድረስ የሚቆም አይደለም እንዳልኩት ኮምፐንሴሽን ጥያቄ በትክክል አልተመለሰም ሌሎችም አሉ ያልተመለሱ እቃዎች አሉ ቫቲካን እንደዚሁ እሺ እንደው አቶ ከባዱ አጠራጠር እያደረግን ከመለስን ብዙ ጥያቄዎች ልናስተናግድ እንችላለን እናንተ የአርብ ጀምሮ የሚካሄደው ስብስብ እና ሰልፍ ሰባ ዘጠነኛውን የፋሽስት ኢጣሊያ የአዲስ አበባ ጭፍጨፋ ወይም የካቲት አስራ ሁለትን የሰማዕታት ቀን ከማሰብ ባለፈ ቀደም ሲል የጀመራችሁትን ዘመቻም በዛው ትቀጥላላችሁ። እንደ ሰልፉን አርብ እንደምታካሄዱት ሁሉ ቅዳሜም እሁድም ደግሞ እንደዚሁ የፊልም ስነ ስርዓት ሁሉ አለ። እንደው አንድ ጥያቄ ግን እዚህ ላይ ካነሳን ዘንድ ይሄ ዘመቻችሁ ብዙ ጊዜው ነው መፍትሄ ግን ተጨባጭ ነገር አይታይም። ሰልፍ ይደረጋል፣ ህዝባዊ ስብሰባ ይደረጋል፣ ጣሊያን ኤምባሲ ሰልፍ ይካሄዳል፣ መግለጫ ይወጣል። እና ምንድን ነው እሱ ምን ላይ ናቸው? አሁን መቆሚያ የለውም ወይ ለማለትም ያስቸግራል። መልስ እስካልተገኘ መቀጠሎ መልካም ሊሆን ይችላል። ግን እንደምን ተጨባጭና ለሚሳተፍና ለሚያግዛችሁ ሰውም ተስፋ ሰጪ ነገር ላይ ደርሳቸዋል። ጥያቄው ተጀመረ። ቀጣዩ መልስ ሰሞኑን ነው እንደተባለው የካቲት 12 ቅዳሜ ነው። ሰሞኑን የነሱም ዝግጅት ቅዳሜና እሁድ ድረስ አርብ ድረስ ስላለ ቀሪውን ክፍል በሌላ ጊዜ እናሰማለን። ለጊዜያቸው አቶ ከባዱን ለአሁኑ አመሰግናለሁ። አድማጮች አድማጮች ወደ ቀጣዩ ለአሁኑ ወዳቆየኑ ዝግጅት እናልፋለን። የኦሮሚያን እንቅስቃሴ የሚመለከተው ይሆናል። ኦሮሚያ ውስጥ በምስራቅ ሐረርጌና በምዕራብ አርሲ አካባቢዎች ሰሞኑን የታየው የተቃውሞ እንቅስቃሴ ዛሬም ቀጥሎ፣ በተለይ በምስራቅ ሐረርጌ ጉራዋ ሕይወት መጥፋቱ ተሰምቷል። አርሲ ውስጥ አጄ አካባቢ ደግሞ ተጠልፈው ተወሰዱ የተባሉ የአስራ አንድ ሰዎች ልብሶች መንገድ ላይ ተጥለው መገኘታቸውንና ሰዎቹ ያሉበት ግን እስካሁን እንደማይታወቅ ተማሪዎችም ትምህርት ቤት አለመግባታቸውን አንድ የአካባቢው ነዋሪ ለቪኦኤ ገልጠዋል። የዩናይትድ ስቴትስ የኖርዌይ ና የእንግሊዝ መንግስታት ዜጎቻቸው ወደ ኦሮሚያ የሚያደርጉትን ጉዞ ደጋግመው እንዲያስቡበት ወይም ጥንቃቄ እንዲያደርጉ አሳስበዋል። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ኃላፊ ሚኒስትሩ አቶ ጌታቸው ረዳ ከኢትዮጵያ ቴሌቪዥን ጋር ትናንት ምሽት ላይ ባደረጉት ቃለ ምልልስ አርሲ ውስጥ የተፈጠረውን ግጭት አረጋግጠው የመንግስቱ ኃይሎች ኦሮሚያ ውስጥ ያለን ሁኔታ በቁጥጥር ስር ማዋላቸውን ተናግረዋል። ከተለያዩ ምንጮች የተገኙ መረጃዎችን ያካተተ ዘገባ ሰለሞን አባተ እንደሚከተለው አጠናቅረዋል። ኦሮሚያ ውስጥ ያለውን ሁኔታ መንግስት የተቆጣጠረው መሆኑን የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ደጋግመው የገለጹ ቢሆንም የከትናንት በስቲያው እሁድ ምዕራብ አርሲ ውስጥ አጆ አካባቢ በተፈጠረው ግጭት እንዲሁም ምስራቅ ሐረርጌ ውስጥም ጋራ ሙለታ ውስጥ ሰላማዊ ሰልፍ እንደነበረና በግጭቶች ውስጥ ሁለት ሰው እንደተገደለ ትናንት ዛሬም ሌላ ሰው የሌሎች ሁለት ሰዎች ሕይወት እንዳለፈ ተዘግቧል። በአካባቢው ሙሽራ አጅበው ሲጓዙ የነበሩ ሰዎች በምዕራብ አርሲ ቀስቃሽ ዘፈን እየሰሙ ይጓዙ እንደነበር እና የፖሊስ አባላት የመኪናቸውን ጎማ በጥይት እንደመቱባቸው መኪናው ለአምስት ኪሎ ሜትር ያህል በፈነዳ ጎማ ተጉዞ ከፊታቸው ደርሰው ተኩስ እንደከፈቱባቸውና ግራ ተጋብተው ቆመው የነበሩ ሰዎች መመታታቸውን እማኝነን ያሉ ለቪኦኤ መግለጻቸውን ዘግበናል። የፌዴራል ፖሊስ አባላት የተመቱትን ወደ ኩየራና ሐዋሳ ሆስፒታሎች እንደወሰዷቸውም ተናግረዋል። ሰዎቹ ከፖሊስ አባላቱ አምስት፣ ከሲቪሉ ሁለት ሰው በግጭቱ ውስጥ መገደላቸውንም ተናግረዋል። የመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩን አቶ ጌታቸው ረዳን በቀጥታ ስርጭት ያነጋገረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትናንት ምሽት ላይ ባሰራጨው ዜናው እንዲህ ሲል ዘግቧል። በምዕራብ አርሲ ሲራሮና ሻላ አካባቢዎች የታጠቁ ቡድኖች በሕዝብና በመንግስት ተቋማት ላይ ጥቃት ማድረሳቸው ተሰምቷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ አሁን በቀጥታ መስመር ላይ ናቸው። ወደ አቶ ጌታቸው ረዳ ዘግየት ብዬ መልሳቸዋለሁ። መጀመሪያ ግን በአካባቢው ስለተፈጠረውና ስለ ዛሬውም ሁኔታ ለቪኦኤ ቃላቸውን የሰጡ የአካባቢውን ነዋሪ እንስማ። ትዝታ በላቸውነች አነጋገረቻቸው ማምሻውን የምራብ አርሲ ነዋሪ ነኝ አሉኝ። አደለም ዛሬ ምን እየሆነ ነው ያለው? እዛ ያለውን ሁኔታ ይግለጹልኝ። ስ ከሌላ በኦሮሚያ ክልሎች እና ዞኖች ከምፈጠሩት እና ከምከሰቱት ክሰቶች እንደ አንዱ ታይቶ ነው፣ በሌላ ቦታ የምከሰተው ነው እዚህም የምከሰተው ያለ ምንድን ነው። ትናንት ተማሪዎች በሻሸመነ ሰላማዊ ሰልፍ ወጡ፣ ጠየቁ። ምን ጠየቁ? ምን ነበረ ጥያቄያቸው? የታሰሩት ወንድሞቻችን ይፈቱ፣ የአዲስ አበባ ፕላን ይወገድልን፣ እንደተባለ ተግባራዊ ይሁንልን በሚል ነው የጀመሩት። እነኚህ የዩኒቨርሲቲ ተማሪዎች ናቸው። የሁለተኛ ደረጃ የአንደኛ ደረጃም የሁለተኛ ደረጃም አንድ አይነት ጥያቄ ነው ያቀረቡ። በዚህ ነው የታጠቀ ክፍልና ሰራዊቱ ገብቶ አስሯቸው በተናቸውና በሻሸመኔ የከተማም ውስጥ አላረፉም። ህዝቡም ወጣ። በዛ እየደበደቡ እያሰሩ በዛ ሁኔታ ላይ እያለ አንድ አዲስ ክፍተት በነጋታው ተከሰተ። ባለፈው እሁድ ማለት ነው። ተማሪዎቹ ተቃውሞ ያደረጉት መቼ ነው? ከትናንት ወዲያ ጀምሮ ነው ቅስቀሳ። ተማሪ ይበጠናል። አንዱ ትምህርት ቤት ዛሬ ቢነሳ ሌላ በነጋታው ሁሉም አርፎ ክፍል ገብቶ የተማሪ ተማሪ የለም። ስለዚህ ተማሪዎቹ ከሰኞ ጀምሮ ነው ተቃውሞ የጀመሩት። አዎ የታጠቀ ክፍል ብለውኛል። ምን አይነት የታጠቀ ክፍል ነው? ምንድን ነው ያደረገው? ይበተናሉ ተማሪ በክፍልም ገብቶ ባንዲራ ሲያወጡ ሲያወርዱ፣ ያኛም ባንዲራ አወርዶ የኦነግን ባንዲራ ትናንት ሲሰቅሉ ነው ሰራዊቱ ገብቶ ተማሪ ከግቢ አባሮ አስወጥቶ፣ ሁለት ተማሪዎችን በጥይት ሻሸመኔ ከተማ ውስጥ አባሮ መጡና እነሱ አነሱ ሌሎች ተበተኑ። ሁለት ተማሪዎች በጥይት ተመቱ። አዎ እና ተማሪዎቹ እነኚህ ባንዲራ ያነሱት ናቸው። ዝም ብሎ እነዛን ባያገኙም በስመ ተማሪ መንገደኛውንም ቢሆን ሲፈልጉ መጥተው ይገላሉ፣ ሲፈልጉ በመኪና እየተከታተሉ አስሮ ይወስዳሉ። ተማሪው በአንድነት ነው ሄዶ ባንዲራውን አውርዶ የኦነግን ባንዲራ የሰቀለው። እነኚህ ሁለት በጥይት የተመቱት ግን ባንዲራውን መስቀል ውስጥ ነበሩበት። እርስ በሜዳ ነው ከግቢ ሮጦ ከወጡ በኋላ ነው መንገድ ላይ ነው እነሱ። እና ተኳሹ ኃይል ማን ይባላል? ማንነቷ አይታወቅም። በተለያዩ መኪና ተበትኖው ነው ከተማን ሳያምሱ የሚውሉት። አድማ በታይ ናቸው፣ ፌዴራል ናቸው፣ የአካባቢው ምልሻ ናቸው፣ የኦሮሚያ ፖሊስ ናቸው። ምንድን ናቸው? ፌዴራል ናቸው። ምንነታቸው፣ በልብስ ነው የምንለየው። ቡራቡሬ ልብስ የለበሱ ሰዎች ናቸው። ከዛ ደግሞ ህዝብ ብለውኛል። ህዝብ ምን ሆነ? ምን ያህል ህዝብ ነው? መቼ ነው? ትናንትና፣ ከትናንት ወዳም ሻሸመኔ እንደዛ ነው። እስከ ትናንትና ማታ ህዝቡም አልገባም። ተማሪዎችን ለመከታተል ህዝቡ ይሄዳል። ይታሰራል ይገረፋል። ህዝቡም መንገድ ዘግቶ ነው እንደዛ ቆሞ ሲያባርሩ እየሮጠ ተማሪ እስኪለቀቅ ድረስ ህዝቡም እዛ አካባቢ ይንጋጋል ህዝብ ማለት ምን ያህል ሰው ነው የወጣው ልጆቹ ብዙ ነው ከተማ ውስጥ መንገድ የሚያልፍ የሚመጣ የሚገባ ሁሉ እዛው ግማሹን እነሱ አቁሞ መታወቂያ ድረስ ይጠይቃሉ ይፈትሻሉ በዚህ ጋጋጣ ነው የሻሸመኔ ያለ እስካ አሁን። እስካሁን ድረስ የመንግስት መስሪያ ቤት ክፍት ነው፣ ስራ ክፍት ነው፣ ንግድ ይካሄዳል። እንዴት ነው አልፎ አልፎ ነው የሚካሄዱ ዋና ዋና መንገድ ላይ እንጂ ሱቆች ወደ ኋላ ባሉት ከተሞች ውስጥ ምንም እንቅስቃሴ የለም። ሰው ለራሱ ይፈራል። በመኪና እንኳን ገብቶ ማውጣት በጣም አስቸጋሪ ነበር። ዛሬ ነው ትንሽ ለቀቅ የተደረገ ትናንትና ከወደ እንደዛ ነበር። አሁን ዛሬ ተማሪዎቹ ወደ ተማሪ ቤት ተመልሰዋል። የለም ማንም ተማሪ ወደ ኢትዮጵያ ተተመለሰ የለም። እዚህ ኢትዮጵያ አድቨንቲስ ኮሌጅም በሻሸማኔ ስር ነው። እሱም ትምህርት ቤት የለም። ተማሪዎች ዛሬ ጠዋት ባንዲራ ሲያወርዱ ታፍኖ ተወሰዱ፣ ግማሾቹ ተበተኑ። ምንም ትምህርት ቤት የለም። ባንዲራ አወረዱ ተማሪዎች እንደገና። ዛሬ አድቨንቲስ ነው ይሄ በአድቨንቲስ ትምህርት ቤት በሻሸማኔ በምዕራብ አርሲ ስር ካሉ የግል ትምህርት ቤት አለ። የአድቨንቲስ ኢትዮጵያ አድቨንቲስ ኮሌጅ እሺ፣ እነሱን አምስቱን አፍነው ወሰዱ። ማንን? ተማሪዎቹን እነኚሁ ቡራቡሬ ተበተኑ። እነኚሁ የፌዴራል ሀይሎች ናቸው። አፍ ነው የወሰዱት። ፖሊስም አለበት፣ የኦሮሚያ ፖሊስም አለበት። መኪና ላይ አይቻቸዋለሁ። ምን ስላደረጉ ነው ተማሪዎቹን አፍ ነው ስለሚወስዱት? ዛሬ ተቃውሞ ነበር እንዴ? ተቃውሞ ነበረው በአድቬንቲስት ኮሌጅ። እስካሁን አልተጀመረም። ዛሬ በሀይ ስኩል ሙሉ ኮሌጅ ሳይሆን በሀይ ስኩል ከአንድ እስከ ዘጠኝ ባለው ትምህርት ቤት ውስጥ ነው የተጀመረ። ያኛውም በተኑ። ያኛውም የእንቅስቃሴ እንዳደርግ ተበተነ። እርስ እነኝን ነገሮች እንዴት ነው የሚያውቁት? እንዲሁ ያዩዋቸዋል ባይ ነው ወይስ እንደ ከሰው የሰሙትን ነው? ነበርኩ ራሴ ይዞ ትንሽ ሄዱ፣ መንገድ ላይ ይዞ ነው ወደ እኔ የመጡት እዛ አካባቢ ስለውም። አቶ በዳሶ እርሶ እኛን ስላነጋገሩ ለሚዲያ ይሄንን አሁን ከተማ ውስጥ የሚካሄደውን ነገር ስለገለጹ ችግር ይደርስቦት ይሆን? ችግርማ ከዛሬ መቶ ዓመት በፊት ያለብን ችግር ነው። ምን ሌላ ነገር ያመጣሉ? ሰው ገላውን እየታጠበ ሌላ ውሀ ቢጨምሩበት ምን ይመጣል? ህይወቴን በእስር ቤት ያሳለፉ ሰው ስለሆነ እውነቴን ከመናገር እና ስለ ኦሮሞ እና ስለ ሀቅ መናገር እየፈለጉትን ቢያመጡ ምንም የሚደርስብን ችግር አይኖርም። ችግር አለ። በፊትም ከችግር የወጣንበት ጊዜ የለም። ከመቶ ሀምሳ ዓመት በፊት ጀምሮ ነው ችግር ውስጥ የገባ ነው። ምን አይነት ችግር ይመጣል? በተጨማሪ የሚነግሩ ይነገር አለ ስለ ከተማዋ ስለ ሻሸማ ያን ሲሆን ስለ አጄ ወረዳ። እሺ አጄ ምን ሆነ? ዛሬ እንዴት ነው አጄ? ባለፈው ይሁድ ነው ሰርገኞች ላይ በተከፈተው ቶክስ አራት ሰዎች እንደተመጡ ከነሱ ማለት ነው ሄጄ ሆስፒታል ሲያስገቡ ሄጄ አጄ ክትትል ሲያደርግ ህዝቡ እነዚህ ሰዎች ሰርገኞችን መኪና ጎማ መጥቶ መኪና ተንቀሳቅሶ እነሱ ቀድሞ እንደገና ሰርገኞችን እንዳሉ መኪና ቶክስ ተከፈቱባቸው መኪና ውስጥ የተኙ ጠርፎ አራት ሰዎች የቆሙት ተመቶ ሆስፒታል ገብቶ ከዛ በኋላ በነጋታው ገብተን መውጣት አይቻንም ብሎ ህዝቡ በጩኸት እጀ ከተማ ውስጥ ገቡና ለጥያቄ ሲሄዱ ምን ተደርጎ ተመቱ እነዚህ ሰዎች ሲባል ኦሮሚያ ፖሊስ እኔ አላቅም ማን እንደመታቸው አለ። ሰዎች ሆስፒታል ተወሰዱ። በዚህ መካከል የፌዴራል ፖሊሶች መጡ። ከህዝብ ጋር ግጭት ተደረገ። ህዝቡ አልሸሸም። በዚህ ሁኔታ ነበረ እስከ ትናንትና ከህዝቡም በኩል ከነዚህ ውስጥ ታፍኖ የተወሰዱ ሰዎች አሉ፣ አስራ አንድ የሚሆኑ እነሱን ዛሬ ወስዶ በነጋታ ልብሶቻቸውን አውልቆ አስፋልት ላይ ለቤተሰቦቻቸው ልብሱን አሰረከሙ። ሰዎቹ እስካሁን አልታዩም፣ አልተገኙም። ምን አይነት ሰዎች ናቸው እነኚህ? የአጀ ነዋሪ ሰዎች ናቸው ወይስ ተማሪዎች ናቸው? የአካባቢ አስተዳደሮች ናቸው? ምን አረጋችሁ ተብሎ ነው እነሱ አስራ አንዱ የተወሰዱት? መንገደኛ መቀጠቅ፣ በጥይት ማምጣት፣ አስሮ መኪና ውስጥ መዘባት ነው። ማን ይጠይቃል? ምን ሰራችሁ ተብሎ የሚጠየቅ ወንጀል አለባቸው ተብሎ እስካሁን አይጠየቅም። የፈለጉትን ይገፋሉ፣ ያስራሉ፣ ይገላሉ። መንገድ ላይ የስንት ቀን ሽማግሌ ተገሏዋል። እጌ ላ ትናንት ወደ ህዝቡም ደግሞ ወደ ጸጥታ ሀይሉ ተኩሶ አምስት ፖሊስ እንደሞተ ነው የሰማ ነው። አዎ የተደረገ ነው። የታጠቁ ሰዎች አሉ እንዴ እዛ አካባቢ የታጠቁ ሰዎች የሉም። እነዚህ በሱዳሞ ና ባርሲ መካከል ሁለ ጣቢና በአሳር በግጦሽ ስላለ አልፎ አልፎ አንዳንድ አሮጌ መንሰራዎች ይኖራቸዋል። ህዝቡ ገጀራን፣ ይሄንን ያለው እሱን ይዞ ወጥቶ። ተስፋ ቆርጦ ህዝቡ ሰርገኞች፣ ሙሽራዋም፣ ልጅቷም ልጁም ስለጠፋ ጠፋ። ህዝቡ ተስፋ ቆርጦ ነው። አንድ ወረዳ ሳይሆን ከብዙ ቀበሌ አንድ ላይ ተገብጦ ወጣ። እነሱም የተኮሱበት የወደቀ ወደቀ። ያለው ከምናርቅ በዚህ አይነት ከምናርቅ አንዴ ጨርሱን ብሎ በወሰደ እርምጃ ነው። እነሱ ልሞቶ የቻሉት እንጂ ህዝቡ ምንም ትጥቅ የለውም። የራሱም እየተፈታ ነው። ሙሽራዋና ሙሽሪቱ ሞቱ ነው ያሉኝ። አሉ ጠፍቶ ጫካ ገቡ። በመስኮት መኪና ብቆ ሲሆን ሰዎች ወደ ተመቱ ሰዎች ሲመለሱ፣ እነሱ ሸሽቶ ጠፍቶ ተይዞ ነው። በነጋታ ነው የተገኙ። በአካ ሁለት ቀን በኋላ ነው የተገኙ። ከሁለት ቀን በኋላ። አዎ፣ እነዛ የቆሰሉ ሰዎችስ ሞቱ? ታጣቂዎቹ ተኩስ የከፈቱባቸው መኪና ውስጥ የነበሩት ሶስቱ ተሽሏቸዋል። እዚህ ቁየራ ሆስፒታል ነው ወጥቷል። ትናንትና አንዱ በጣም የጨናበት አዋሳ ሪፈራል ሆስፒታል ነው ያለ። እስከ ዛሬ ያው በሞትና በሕይወት መካከል ነው ያለ። አቶ በዳሱ አጄ ዛሬ እንዴት ናት? የአጄ ከተማ እንዴት ነው ጸጥታው? አጄ ከተማ ጦር ተከባለች። የጠፉ ሰዎች አሉ፣ አስራ አንድ ሰዎች። እነሱን ፍለጋ ህዝቡ የሚተራመሳል። አሁንም ምንም ሰላም የለም። አስራ አንድ ሰዎች ልብሳቸው እስከነከናተራ ጫማቸው የለበሱት ጃኬት ጋቢም ቢሆን ሁሉንም ሰብስቦ አምጥቶ ለቤተሰቦቹ ወርውረው ሄዱ። መንገላ በትኖ ልብሱ ሰዎቹ አልተገኙም እስከ ዛሬ አስራ አንድ ሰው። የነኝን ሰዎች ስም ያውቃሉ እርሶ? አውቃለሁ አቃለሁ። እስቲ እንገሩኝ። አንደኛ ቡሹራ ገመቱ፣ አርጃ ማሾ፣ ተሽታ ሲፎ፣ ገመዳ ኑኖ፣ በቶሌ ሳፎ፣ በቶሌ ረመቶ፣ ወየማ ጉዬ፣ እደኦ አልይ፣ ረጋሶ ገመቹ፣ ሀቢባ ነገው፣ ትቤሶ አምባሳቱ ከተሽታ ቡንዳሴ እነዚህ ናቸው። ልብሶቻቸውን ብቻ አስረክቦ ሰዎች እስከ ዛሬ የት እንደገቡ አልታወቁም። እነኚህ ሁሉ አርሶ አደሮች ናቸው ነው ያሉት። አደሮች ናቸው። አዎ፣ አዎ። ግን ምን ወንጀል ፈጽሞ ይሆን? ምንም የሰሩት ነገር የለም። ተማሪዎች ሲከበቡ የተማሪዎች ወላጆች ናቸው። ገበሬን የሚያዋስነው ከተማ ነው። በዛ ግልብጥ ብሎ ከወጡት ህዝቦች ናቸው እነዚህ። ሮጦ ያመለጡ አመለጡ፣ የተመቱም ተመቱ። እነዚህ የተያዙ ሰዎች ናቸው። መኪና ተከታትሏቸው በመኪና አስረው ነው የወሰዱ። ልብሶቻቸውም በነጋት አምጥቶ እዛ መንገድ ላይ ለቤተሰቦቻቸው ያተረከቡ ሰዎች የት እንደገቡ እስከዛሬ አታወቀን። ይሄ በሀቅ ላይ የተመሰረተ ነው። አቶ በዳሶ ግን አሁን ምን ያስባሉ? እርሶ ምን መደረግ አለበት? ምንድን ነው እንደ መፍትሄ የሚያዩት? አሁን እዚህ ኦሮሚያ ውስጥ ለተከሰተው፣ በተለይም እርሶ በሚኖሩበት በምዕራብ አርሲ ዞን በሻሸመኔ የሚሆን በአጄ ስላለው ሁኔታ ስለ አንጀና ስለምዕራብ አርሲ ዞን ብቻ ሳይሆን እኔ መፍትሄ ይሆናል ብዬ የሚገምተው ይሄ ህዝብ እስከዛሬ የራሱ የሆነ ማዕከላዊነት ያለው መንግስት የሌለው ህዝብ ቢጨፈጨፍ ቢገደል ቢታጨድ እስከዛሬ በዓለም ደረጃ ወንጀለኛ ለሱ የማይጠየቅ ህዝብ ነው። ይህ ህዝብ ማን ገደለ ቢባል እንደ ውሻ ገሎ መወርወር። ከመቶ አመታት በፊት የሰው ልጅ ሆኖ ይህ ህዝብ በምድር ላይ እንደተገኘ ባለአመት ሳይሆን አንድ ሰው አውሬን ገሎ እንኳን ይጠየቃል። ኦሮሞውን ማግደል ማለት ከአውሬ ያነሰ ነው። ከአንድ ተራ እንስሳ፣ የዱር እንስሳ ያነሰ ህዝብ ነው። ስለዚህ እርስ ወን ተሰክመ እንኖረናል። አሁን የኦሮሞ ህዝብ አንድ አፍ ሆኖ አንድ ቃል ሆኖ ሰው ማሆኑን ተገንዝቦ በአንድነት በአንድ ድምፅ ከላይ እስከታች ያለው የኦሮሞ ህዝብ በኦሮሞነቱ ከልብ ውርደት ተከናንቦ ከምንኖር ብሎ ኦሮሞ አንድ እስካልሆነ ድረስ ይሄ የምቀጥል ነው። ምንም ማድረግ አይቻልም። ከምንልክ አንስቶ ከዛሬ እየታጨደ ስም እየተቀየረ ስን እየተሰጠ ይገበላል። የምጠየቅበት ቦታ የለም። በኢትዮጵያ አንድነት ስም ተራ በተራ በተለያየ ጎራዴ እየታረን እንደ ወፍ ሬሳችን ምዕዛላ እያለ ነው ማምራት የሚችሉ ሰዎችን አትናል። ይህም ለዓለም ይሰማ ብለን ነው እንጂ ይህን ብናደርግም ዛሬ ማታ ሊመጡ ሊጠቡ ሊገሉ ይችላሉ። ሞትን አይደለም ሞት ሳይሆን በቁመና ሞት ናል እኛ፣ በእኛ ንብረት ከበንጃ ተገሶ በራሳችን ንብረት እያለቅን ነው። ኦሮሞን እርስ በርስ እያባሉ ነው። እኛ አንድ አት ውስጥ ያለው ንብረት ይቀጥላል ነው የምለው እኔ። ሌላ ምንም የምለው ነገር የለም። እንደው እንዲነግሩኝ የፈለግኩት ይሄ ነገር የሚበርደው መንግስት ምን ቢያደረግ ነው? ከመንግስት ምንድ ነው የምትጠይቁት? እኔ ከመንግስት ምንም የምጠይቀው የለም። ምን እንጠይቃለን? ኦሮሞ በመሆኔ ወንጀለኛ ነኝ። ዛሬም፣ ነገም ልጅም በ በዚህ ነው ህይወቱን ያጣሁ የምቀጥለውን በዚሁ ያልቃል። አባቴም እንዲሁ በኦሮሞነቱ ነው አፈር ሲበላይ። አፈር በቅቶ ይጠራ። አያቶች፣ ጀግኖቻችን፣ ልጆቻችን ለአፍሪካ፣ ለዓለም የሚበቁ ሰዎችን አቶናል። እነ ባሮቱም ሁሉ ህይወታቸውን እነ መገርሳ በሪ እነ ጄኔራል ነዲ ገመዳ ያጡት ሰው አገር ሄደ አይደለም፣ በአገራቸው ነው በአገራቸው ኦሮሞ ሆኖ አይናቸው ስለተከፈተ ነው ያጣናቸው። እየሞትን በመጨረሻም እየሞትን ነው። አቶ በዳሶ አንድ ነገር ብለዋል ልጆ አዎ ባታወቀ ምክንያት ነው። ባለፈው አመት፣ አምስተኛ አመት ዩኒቨርሲቲ ተማሪ የነበረ የህግ ተማሪ ነው። በመጨረሻ ልመረቅ ጥቂት ሲቀር ነው በአንድ ሳምንት ሲተያ ያላታሰረ ህገ አስለቅቆ በሁለተኛ ቀን ፈተና ላቁጭ ያለ ዳም በአፉና በአፍንጫው ወረደ ሞት፣ በምን እንደሆን ሳይታው በጣም አዝናለው፣ ስለደረሰቦት። አዘን ስንት አመት ሆኖ አቶ በዳሶ? ማ እኔ ስንት ዓመት ነው እድሜው? ሰባ አምስት ይሆናል። በጣም አመሰግናለሁ ስለሰጡኝ ሰፋ ያለ ማብራሪያ። ለዓላማ አሰሙልን። በሌላ በኩል ደግሞ ምስራቅ ሀረርጌ ጉሮዋ ወረዳ ውስጥ በምትገኘው ጋምቤላ ከተማ ዛሬ ሰው ሰልፍ ወጥቶ እንደነበረ ጥቆማ አደረሰን። ወደ አካባቢው ደውለን እንደተረዳ ነው፣ የታሰሩት ይፈቱ፣ ስለተገደሉት ካሳ ይከፈል፣ ኦህዴድ አይወክለንም የሚሉ ሰልፈኞች ከጸጥታ ኃይሎች ጋር ተጋጭተው ሁለት ሰዎች ተገድለዋል። አዋስኒ ጋምቤለሙ ጋ ኦሮሚቱራገዲ ጋለ ሙ ርሚሳ አምሲሳ ው ኩ ጨሌመከኦሮሚቱ ከተማ ወጣ ብሎ ጋምቤላ በሚባለው ቦታ ሰዎች ተቃውሟቸውን ሲያሰሙ ነበር። ኩርፋ ጨሌ ወደ ተባለው ቦታ እያመሩ እያለ የአጋዚ ጦር አባላት ደርሰው ወደ አስር ሰው ሰዓት አካባቢ ማህዲ ሳኒ እና ሳፊ አብረው የሚባሉ የጉሮዋ ወረዳ ነዋሪዎች ላይ ተኩሰው ገድለዋቸዋል። የሰማችሁት ድምፅ ለተናጋሪው ደህንነት ሲባል ለደህንነታቸው እንዲህ እንደሚሰጉ በመግለጻቸው ድምጸቱን ለውጠና ያሰማናችሁ። የጸጥታ ኃይሎቹ ጥይት ሲተኩሱ የራሳቸውን ታጣቂም ተኩሶ መምታታቸውን እኒሁ እማኝ ተናግረዋል። አሁን ወደ መንግስቱ የኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳና የኢትዮጵያ ብሮድካስቲንግ ኮርፖሬሽን የትናንት ምሽት ቃለ ምልልስ ልውሰዳችሁ። ባለፈው በኦሮሚያ አካባቢ በተወሰኑ አካባቢዎች ተፈጥሮ የነበረው ሁከት በአሁኑ ሰዓት መቀዛቀዙ ወይም መረጋጋቱ ይታወቃል። አሁን ይህ አሁን የተፈጠረው ችግር የዛኛው አካል ነው ወይስ ሌላ ነው? የዛኛው አካል ነው፣ የዚኛው አካል ነው ማለት በጊዜ ተንግን በባህሪው ነው። ምክንያቱም ባለፈው በምዕራብ ሸዋ፣ በደቡብ ምዕራብ ሸዋ አካባቢ ተከስቶ የነበረው ፕሮቴስት አብዛኛው ሕብረተሰቡ ተቀባይነት ያለው ጥያቄ አቅርቦ በተወሰነ መልኩ ግን ያንን ጥያቄ ወደ አልተገባ መስመር ለመግፋት የሞከሩ ወገኖች ወደ ሁከት እና ወደ ብጥብጥ የመሩት ነገር ነው የነበረው። ግን ኢሴንሻሊ ያ ኔቸሩ እንደጠበቀ የቆየ እንትን የነበሩ። ስለዚህ ይህን ተቃውሞ ያቀረበ ህብረተሰብን ቢሆን ወደማይገባ የሁከትና የብጥብጥ ነገር መሄድ የለብንም የሚል ከመንግስት ጋር በተከታታይ በደረጉ ውይይቶች ችግሩ ረግቦ፣ ተቋርጦ የነበሩ የልማት እንቅስቃሴዎች ተቋርጦ የነበሩ ትምህርት ወስተ ነገሮች ሲሰሩ የቆዩበት ነገር ያለ። ይሄኛው በባህሪው ለየት ይላል። ከአሁን በፊት ባልታየ መልኩ ያልነበሩ ታርጌቶች የሚጠቁበት አንዳንድ የእምነት ተቋማት ላይ ጥቃት የተሰነዘረበት፣ የመንግስት የልማት ተቋሞችን ለማፍረስ የሚደረገ ጥረት በቅንጅት የተሰራ በሚመስል መልኩ የተከናወነበት፣ ከምንም ነገር በላይ ግን እጅግ በጣም በተደራጀ መልኩ የታጠቀ ሀይል ሁኔታዎችን ለማረጋጋት በተንቀሳቀሰ የተጠጣ ሀይል ላይ ትልቅ ጥቃት በመፈጸም ከፍተኛ ሞት አደጋ ማድረስ የሚቻለበት ሁኔታ ነው የነበረው። ስለዚህ በባህሪው ቻል የተለየ ነው የሚል ነው ግን መንግስት አሁን እያደረጉ ያለ ማጣራት እንቅስቃሴ አለ። ምንድን ነው ምንድን ነው አሁን ያለበት ሁኔታ? አሁን ያለበት ሁኔታ ያው መንግስት ጸጥታ ኃይሉ ሁሉንም አካባቢዎች በቁጥጥር ስለዋለበት እና የታጠቁት ወገኖች እንቅስቃሴ የከሰፈበት ግን ደግሞ በቁጥጥር ስር መዋል ያለባቸው ወገኖች በቁጥጥር ስር መዋል የጀመሩበት በቀጣይ ግን በተሟላ ሁኔታ ምን አይነት እንቅስቃሴ እንደተደረገ ለህዝብ ግልጽ የሚሆንበት ነገር ነው ያለው። አሁን አንጻራዊ ሰላም በእነዚህ ሁለት አካባቢዎች የሰፈነበት ሁኔታ ነው ያለው። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ስለ ሰሞኑ የኦሮሚያ ሁኔታ ያደረጉትን ቃለ ምልልስ ነው የሰማችሁት። ይህ በእንዲህ እንዳለ አዲስ አበባ የሚገኘው የአሜሪካ ኤምባሲ ኦሮሚያ ውስጥ ሻሸመኔና አርጆ ከተማ ያለውን ሁኔታ በቅርብ እየተከታተለ መሆኑን ይቅርታ። ሻሸመኔና አጄ ከተሞች ውስጥ ያለውን ሁኔታ በቅርብ እየተከታተለ መሆኑን አስታውቆ የዩናይትድ ስቴትስ ዜጎች ሁሉ ወደ አካባቢዎቹ ከመጓዝ እንዲቆጠቡ ትናንት ባወጣው ማስታወቂያ አሳስቧል። የግል ደህንነት እቅዶቻቸውን በድጋሚ ይፈትሹ፣ አካባቢያችሁን በንቃት ተመልከቱ፣ የአካባቢ ዜናዎችን በቅርብ ተከታተሉ፣ ንቃታችሁን፣ አይኖቻችሁን በከፍተኛ መጠን ከፍታችሁ ተከታተሉ፣ ደህንነታችሁን ልትጠብቁ የምትችሉባቸውን የተጠናከሩ እርምጃዎች ሁሉ ውሰዱ፣ ለተጨማሪ ደህንነታችሁ የአካባቢ ባለስልጣናትን መመሪያ ተከታተሉ ተብሏል፣ ኤምባሲው በማሳሰቢያው በሌላ በኩል ደግሞ የኖርዌይ ኤምባሲን ባወጣው ማሳሰቢያ ዜጎቹ የአዲስ አበባ ዙሪያን ጨምሮ ወደ ኦሮሚያ ክልል ሊያደርጉ ያሰቡትን ጉዞ በድጋሚ እንዲፈትሹ ዛሬ ባወጣው ሰነድ አሳስቧል። የእንግሊዝ ኤምባሲም በተመሳሳይ ሁኔታ ዜጎቹ ሁኔታውን በቅርብ እንዲከታተሉና ጉዞዎቻቸውን በድጋሚ እንዲፈትሹ አሳስቧል። የተከበራቸው አድማጮች ፕሮግራማችን እየተጠናቀቀ ነው።